ስቲቭ ሳይድ በሀገሩ ሄይቲ የፖለቲካ ሳይንስ ተማሪ ነበረ። በሀገሩ ስራ ባለመኖሩ ባለፈው ዓመት ለቆ ለመውጣት እንደተገደደ ይናገራል። የደህንነት አለመኖርም ሌላኛው ችግር ነበረ። የሁለት ዓመቱ ወጣት እንደሚለው የተሻለ ህይወት ለማግኘት የሚቻለውን ሁሉ መሞከር ነበረበት። በዛ ያለ ሁኔታ አስቸጋሪ በመሆኑ ነው ብራዚልን የመረጥኩት። የሥራ እድላል ለመባሉት ሰምቼ ነው። ብራዚላውያን እንግዳ ተቀባይም በመሆናቸው ነው። ወደ ብራዚል ለማቅናት መጀመሪያ ያለ ሰነድ የዶሚኒካን ሪፐብሊክን ድንበር መሻገር ነበረበት። አደገኛና ብዙ ገንዘብ የጠየቀ ነበረ። በመጀመሪያው ሙከራ አልገባሁም፣ ግን ወደ ድንበሩ ተመልሼ ሄድኩ። ስቲቭ ሳይድ በዶሚኒካን ሪፐብሊክ ለአንድ ወር ቆየ፣ እየሰራም ገንዘብ ቆጠበ። በኋላም የሰብአዊ ቪዛ አግኝቶ ወደ ብራዚል መምጣት ቻለ። በአዲሲቱ ሀገርም በቂ ገንዘብ ኖሮት ኑሮውን ለማረጋጋት ይሻል። በሕይወት ጉዞ መቆም የለም። አንድም ቦታ መድረስ ካለብህ እስክትደርስ ድረስ መታገል አለብህ። የብራዚል ፖሊስ እንደሚለው በሀገሪቱ መቶ ስልሳ አራት ሺህ የሄቲ ተወላጆች ይኖራሉ። ቡድን ሀያ በመባል የሚታወቀው ታላላቅ ኢኮኖሚ ያላቸው ሀገራት ህብረት በዚህ ሳምንት ጉባኤውን በብራዚል ባደረገበት ወቅት የተሳተፉ ባለሙያዎች እንዳሉት የቡድኑ አባል ሀገራት ስደተኞቹ በአዲስ ሀገራቸው ተደላድለው እንዲኖሩ ማመቻቸት አለባቸው። ፓውሎ ኢለስ በሰብዓዊ መብትና በስደተኞች ዜግነት የማግኘት መብት ላይ የሚሰራ ማዕከል ባልደረባ ናቸው። መታየት ያለበት ከሰብዓዊ መብት አንጻር ነው። በተጨማሪም የቡድን ሀያ ሀገራት መረዳት ያለባቸው ፍልሰት በድህነት በተፈጥሮ አደጋዎች ጦርነትና ግጭቶች ምክንያት እንደሚከሰት ነው። የቡድን ሀያ ሀገራቱ በወጡት የአቋም መግለጫ መደበኛ ያልሆነ ፍልሰትና መንስኤዎቹ የሆኑትን ረሃብና ድህነት መከላከል አስፈላጊ እንደሆነ አስምረውበታል። የብራዚል የልማት ሚኒስትር የሆኑት ዌሊንግተን ዲያስ እንደሚሉት በመላው ዓለም 2.4 ቢሊዮን ሰዎች በድህነት ውስጥ ይኖራሉ። ከፍልሰት ጉዳይ ባለፈ ራብና ድህነት በችግሩ ለተጠቁ ብቻ ሳይሆን መካከለኛ ገቢ ላላቸው ለባለጸጎችና ሀብታም ሀገራትም ችግር ነው። ደያስ እንደሚሉት የተቸገሩ ሰዎች ወደ ወንጀል ድርጊት ሊገቡ ይችላሉ። ይህም ለሕብረተሰቡ በጠቅላላ ችግር ይሆናል። እናም በጉባኤው የተወጠነው ቁልፍ ተነሳሽነት በረሃብና ድህነት ላይ ሎአላዊ ህብረት ይሰኛል። ህብረቱ አምስት መቶ ሚሊዮን ለሚሆኑ ሰዎች ገንዘብ ለማደልና መቶ አምሳ ህጻናትን በትምህርት ቤት ለመመገብ አቅዷል። ከሰማንያ በላይ ሀገራት፣ ሃያ አራት ዓለም አቀፍ ድርጅቶች፣ ዘጠኝ ዓለም አቀፍ የገንዘብ ተቋማትና ሰላሳ አንድ በጎ አድራጊዎች ህብረቱን ተቀላቅለዋል። በድጋሚ ውልንግተን ዲያዝ ምግብ ማቅረብ ብቻ አይደለም። ድህነትን ለማጥፋት ቁልፍ መሰረት የሆነውን ትምህርትን፣ ጤና፣ ኢኮኖሚ፣ ሥራ ፈጠራና መሰረተ ልማትን በተመለከተ የልማት ትልሞችን ለመተግበር እየተነጋገርን ነው። የተባበሩት መንግሥታት ድርጅት እንደሚለው የምግብ ዋስትና እጦት፣ ፍልሰትና መፈናቀል በአየር ንብረት ለውጥ፣ የተፈጥሮ አደጋዎች፣ ግጭትና ድህነት በሚያደርሱት ተጽዕኖ ምክንያት ይባባሳል። እነዚህም በብራዚሉ የቡድን ሃያ አገራት ጉባኤ ላይ ዋነኛ ጭብጦች ነበሩ።